ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የልብ ሕክምና ደግሞ በባህሪው የሚያስፈልጉ እቃዎች በጣም ውድ ከመሆናቸው የተነሳ ለእያንዳንዱ ሰው በነፃ ሕክምና እየሰጡ አገልግሎትን ማስቀጠል ከባድ ነው። በዛም ምክንያት ብዙ ጊዜ አገልግሎት መስተጓጎል ይገጥመን ነበር። በዚህ ሁኔታ ላይ ያለን እንዳጋጣሚ ሆነው ካሊፎርኒያ ሀገር የተመሰረተ ዮብ ሆፕ ፎርችን ዩዝ የሚባል ከተዋወቅም በኋላ እነሱ እርዳታ መለገስ ጀመሩ። ኢትዮጵያውያን የልብ ህመምተኛ ህጻናትና ወጣቶች ተስፋን እየፈነጠቁ ካሉ ተቋማት መካከል አንዱ የኢዮብ ተስፋ ይሰኛል። ስለ ተቋሙ የቅርብ ጊዜ ተግባራት የሚያወሳ መሰናዶ በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። በቅንብሩ ብርሃን ኃይሉ አብራኝ ታመሻለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። የህጻናትና ወጣቶች ተራድኦ ድርጅት ለብዙ ኢትዮጵያውያን የልብ ህመምተኞች ተስፋን እየፈነጠቀ የሚገኝ ተቋም ነው። ድርጅቱ የልብ ቧንቧ ጥበትን ለማከም የሚረዱ ቁሳቁሶችን ለሆስፒታሎች በድጋፍ እያቀረበ፣ በግላቸው መታከም ያልቻሉ ሰዎችን እንዲታከሙ በማገዝም ላይ ይገኛል። በቅርቡ በቅዱስ ጳውሎስ ሆስፒታል የድጋፉን ተጠቃሚ የሆኑ ታካሚዎችን፣ የሆስፒታሉን የልብ ስፔሻሊስትና የፋውንዴሽኑን ተወካይ ያነጋገረው ኬኔዲ አባተ ቀጣዩን ዘገባ እልኮልናል። የኢዮብ የህፃናትና ወጣቶች ተራድኦ ድርጅትን የህክምና እገዛ ካገኙ ህሙማን መካከል የሆነችው ወይዘሮ ተቋመች ብሩ ከ10 ዓመት በላይ በልብ ቧንቧ ጥበት ስትሰቃይ እንደቆየች ትናገራለች። ለአንድ ደቂቃ እንኳን ራሴን ችዬ ለመቆም አያስችለኝም ነበር ትላለች ስለ ህመሟ ስትገልጽ። ለህክምናው በሚያስፈልገው ቁሳቁስ እጥረት ምክንያት በመንግስት ሆስፒታል መታከም እንዳልቻለችና በግል ሆስፒታል ለመታከምም አቅም በማጣቷ ተስፋ ቆርጣ እንደነበር ታስታውሳለች። መጨረሻ በቅዱስ ጳውሎስ ሆስፒታል ለህክምናው ተመዝግባ ከአንድ አመት ጥበቃ በኋላ ህክምናውን ማግኘቷን ታብራራለች። የልብ ህመሜ የቫልፕ ጥበት ነበረ። የዛሬ አስር ዓመት በደም ስር ልክ እንደዚሁ እንዳያደርጉልኝ አምስት መቶ ሺ ብር ክፈይ ተብያለሁ። በግል ማለት ነው። ግን ምንድነው ሳንቲም ስለሌለኝ በቃ አልድንም የሚል ነገሮቹ በውስጤ ያሳድሬ ያለሁ በቃ ተስፋ ስቆርጥና ሳንቲሜን ስጨርስ ነው ወደዚህ የመጣሁት። አመት አልፎኛል። ወረፋ ምናምን ከተያዘልኝ በኋላ በስልክ ነው ወረፋ የያዙልኝ። በጣም ይደክመኛል፣ ደረጃ መውጣት አልችልም። ከዛ ብንን ብዬ በቃ ያለ ቀጠሮ ቀጥ ብዬ መጣ ፋታ ሳጠኋቸው ስደውልላቸው ራሱ አንድ ቀይ ጎላል እንደዚህ ይላል። ምናምን በጣም ነበረ ትሪት እያደረጉ ምናምን እኔም ተስፋ እንዳልቆርጥ ከዛ የካቲት 27 ተጠራሁኝ መሳሪያው አሁን ስላገኘ ተቋም እንድትመጫ ያለኝ። በ27 ገባሁ፣ በ28 ተሰራልኝ፣ በ29 ወጣሁ። አንድ ብር አላወጣሁም፣ እግዚአብሔር በሚያውቀው ማለት ነው። አሁን በመልካም ጤንነት ላይ ነኝ፣ የምትለው ተቋመች እድሉን ማግኘቷ ለእርሷ ብቻ ሳይሆን ያለ አባት እያሳደጓቸው ነው ለምትላቸው ሶስት ልጆቿም ትርጉም እንዳለው ትገልጻለች። ያለኝ ለውጥ ልክ ከአልጋ ስወርድ ነው። በቃ ለውጡን ያየውትኝ ማለት ነው። ያው የዛሬ ሶስት ሳምንት ነው የተሰራሁት። በፊት የነበረኝ ነገር በፍጹም የለም። አሁን እንደፈለግኩ መንቀሳቀስ ትችላለሁ። በቃ ለደቂቃ መቆም አልችልም ነበረ። ቴንኪ ሁሉ ብዬ ደውዬ ላቸዋለሁ። ያ የማለከልክ ነበረው ምናምን እንቅልፍ ማጣት ትልቁ በሽታ ደግሞ እንቅልፍ ማጣት ነው እንቅልፍ ማጣቱ ከሌለ በቃ ተኝቻለሁ ሶስት ሳምንት ተኝቻለሁ በቃ እና በቃ ተስፋ ነው ከዚህ በኋላ የምትኖርለት ነገር ስላለህም ያለህ ተስፋ ጥሩ ነገር ነው በጣም አመሰግናለሁኝ ለተደረገልኝ ነገር ለልጆቼም እንደተደረሰላቸው ነው የምጠቅመው የማስበው ምክንያቱም ያለ አባት ነው ያሳደግኳቸውና የተሻለ ነገር ነው ለእኔ ተደረገልኝ

ወጣት ጀሚላ መህቡብ በሆስፒታሉ የልብ ቧንቧ ጥበት ሕክምና ያገኘች ሌላዋ ታካሚ ናት። መጀመሪያ ላይ የሚሰማኝ የነበረው ድካም ምንም አይነት መንገድ መሄድ አልችልም ነበረ። ከሰው ጋር ማውራት አልችልም። በቃ የእንቅስቃሴ ምንም አይነት እንቅስቃሴ ማድረግ አልችልም። ልብሴ እስከሚንቀጠቀጥ ድረስ ነበር ልቤ የሚመታው ጆሮ እስከሚሰማው ድረስ ማለት ነው። በጣም ይመታ ነበር ልቤ ማለት ነው። አሁን ላይ ያ ነገር ሁሉ ትቶኛል። እዚህ መጥቼ ሰርጀሪም ከተሰራሁኝ በኋላ ሁሉም ነገር ትቶኛል። በስነስርዓት ኖርማል ሆኜ ነው አሁን መሄዱንም ይሄዳሉ። ቀጥቢ እንደ ድሮ እየደከመኝ ምናምን ሳይሆን ዳገት ምናምን ጀማ አይታሰብም ነበር ይዛ ሰዓት ላይ፣ አሁን ላይ ዳገት ላይ ቀስ እያልኩኝ ይሄዳሉ። ኖርማል ሰው እንደሚደክመ ሁሉ ትንሽ ትንሽ ሊደክመኝ ይችላል። ነገር ግን እንደ ድሮ ምንም ነገር እንደዚህ አይነት ስሜት የለኝም። ተሽሎኛል አሁን ላይ። ከአራት ዓመት በፊት በድንገተኛ የልብ ህመም ገና በ17 ዓመት ዕድሜው በዩናይትድ ስቴትስ ሕይወቱን ያጣው ኢዮብ አንበሳው ተቋማችንና ጀሚላን ጨምሮ ዛሬ ለብዙዎች የልብ ፈውስ ምክንያት ሆኗል። ወላጆቹና ቤተሰቦቹ ከሐዘናችን መጽናናት የምንችለው እንደ ኢዮብ የልብ ህመም ያለባቸውንና ለህክምና አቅም የሌላቸውን በመደገፍ ነው በሚል ኢዮብ የህፃናትና ወጣቶች ተራዶ ድርጅትን በስሙ መመስረታቸውን ይናገራሉ። የተራዶ ድርጅቱም በኢትዮ የኢትዮጵያ ሆስፒታሎች የህክምና ወረፋ ለሚጠብቁ ብዙ የልብሙማን ሙማን የሚሆኑ የህክምና ቁሳቁሶችን ለግሷል። ድርጅቱ ረቡዕ መጋቢት 18 ቀን በተወካዮቹ አማካኝነት ለቅዱስ ጳውሎስ ሆስፒታል የሁለተኛ ዙር ድጋፉን አስረክቧል። ድርጅቱን ወክለው ድጋፉን ያስረከቡት አቶ ፍሳ ዘለቀ ስለ ልገሳው ያስረዳሉ። እንግዲህ እዮም የህጻናትና የወጣቶች ተወራዶ ድርጅት ዓላማው ብዙ ነው በዋነኛነት ግን የልብ ህክምና ላይ ነው። ምክንያቱም ዋናው ልጃችን ህይወቱ ያለፈው በሱ ከሆነ የሌሎችም ሰዎች የሌሎችም እህት ወንድሞቻችን ህይወት በዚህ ማለፍ የለበትም፣ ይሄንን ሀዘን የምንወጣው የምንበቀለው ለሌላ ስንደርስ ነው በሚል በትልቁ አሁን እየተሰራ ያለው እሱ ነው። ባለፈው ዓመት በኢትዮጵያ የልብ ህክምና ማዕከል ሁለት የተለያዩ እርዳታዎች ከመቶ ሺ ዶላር በላይ የሚያወጣ ድጋፍና እርዳታ ተደርጎላቸዋል። እንዲሁ በዚህ በጳውሎስ ሆስፒታል ደግሞ በድምሩ ከ50 ምናምን ሺ ዶላር አካባቢ የሚደርስ ድጋፍና እርዳታ ተደርጓል። ባለፈው አመት ከነበሩ እርዳታዎች ውስጥ የተወሰኑ የሚጎሉ እቃዎች ስለነበሩ በዘንድሮ አመቶች ላይ ደግሞ ያንን እቃ ተሟልቶ እንዲመጣ ተደርጓል። ሆስፒታሉ በተደረገለት ድጋፍ ለልብ መምታ አካሚዎች አገልግሎት መስጠቱን ቀጥሏል። ዶክተር ሰይፉ ባጫ በቅዱስ ጳውሎስ ሆስፒታል የልብ ሕክምና ስፔሻሊስት እና የሕክምና ክፍሉ ኃላፊ ናቸው። የልብ ሕክምና ደግሞ በባህሪው የሚያስፈልጉ እቃዎች በጣም ውድ ከመሆናቸው የተነሳ ለእያንዳንዱ ሰው በነጻ ሕክምና እየሰጡ አገልግሎትን ማስቀጠል ከባድ ነው። በዛም ምክንያት ብዙ ጊዜ የአገልግሎት መስተጓጎል ይገጥመን ነበር። በዚህ ሁኔታ ላይ ያለን እንደ አጋጣሚ ሆነው ካሊፎርኒያ ሀገር የተመሰረተ ኢዮብ ሆፕ ፎር ችልና ዩዝ የሚባል ከተዋወቅም በኋላ እነሱ እርዳታ መለገስ ጀመሩ። ምን ላይ እንደምንሰራ ከጠየቁም በኋላ በዛ በወጣትነት እድሜ አካባቢ የሚመጣ የልብ ችግርና እኛ በየጊዜው የምንረዳው ሆኖም ግን የሕክምና ግብአት እጥረት ስለሚገጥመን በቋሚነት መስጠት ያልቻለው እንደዚህ አይነት ህመም አለ ብለን ስንነግራቸው በፈቃደኝነት አምና ወደ ሰላሳ ሺህ ዶላር በሚገመት ገንዘብ ባሉን የሚባል ገዙልን። በዛም ወደ አርባ አምስት ሰው እርዳታ አገኘ። በአሁኑ በሁለተኛው ዙር በፊት ከሰጡን ሁለት እጥፍ ነው የለገሱን። እንግዲህ አሁን በሰጡን ባለፈው እንዳልኩ አርባ አምስት ሰው ተረድቷል። ከአሁኑን በአሁኑ ደግሞ እስከ መቶ ሰው እንረዳበታለን ብለን እናስባለን። በፋውንዴሽኑ የተለገሱት ቁሳቁሶች የልብ ደም መተላለፊያ ቱቦ ጥበትን ለማከም የሚያስችሉ እንደሆኑ ዶክተር ሰይፉ ያስረዳሉ። በግራ በኩል ያለ የልብ ቫልቭ ማትራል ቫልቭ ይባላል። ብዙ ጊዜ ወጣቶች ላይ በሚከሰት የቶንሲል ህመም ምክንያት ቶንሲሉ በትክክል ካልታከመ ያንን የልብ የደም መተላለፊያ ቫልቭ ያጠበውና ደም በትክክል እንዳይተላለፍ ያደርጋል። ይህ በጣም ከባድ ህመም ነው። አንዳንድ ወጣት ሴቶች ህመሙንም ሳያውቁት እርግዝና ላይ ሆነው እናገኛቸዋለን። አንዳንዶቹ ትዳር ከያዙ በኋላ ደም አስተፍቷቸው ደም ተፋች ብለው የተፋቱ ያጋጥሙና በጣም ብዙ አሳዛኝ ታሪኮች አሉ። እና እነዚህ ሰዎች ወረፋ ጠብቀው ነው ያሉት። ሊስት አለን፣ ረጅም ሊስት። እና እቃው መጥቶ አንድ ቀን ስቶር አያድርም፣ ወዲያ ነው ጥቅም ላይ የምናውለው። ብለው ትላንት የተረከምነውንም እንዳየው ዛሬ እየሰራንበት ነው አንድ ሰው አሜሪካ ቁጭ ብሎ ስልክ ደውሎ በሰጠው እርዳታ ማን እንደተጠቀመ ማወቅ ይችላል። እንደዛ አይነት ዳታ ቤዝ አለን። ስለዚህ እርዳታው በትክክል ተጠቃሚው ጋር የሚደርስ ከሆነ እያንዳንዱ አቅም ያለው በግለሰብም ደረጃ ይሆን እንደ ድርጅት ለመርዳት ዝግጁ መሆን ያለብን ይመስለኛል። ሌሎችም ደግሞ እኛም ማንሰራቸው ባለው መተካት የሚያስፈልጋቸው በተለያየ ሆስፒታል ወረፋ ለሚጠብቁትም በተቻለ መጠን እኛ በሙያችን ለመርዳት እንሞክራለን። አቅምና ገንዘብ ያለው ደግሞ በዛ መልክ ሊረዳ ቢሞክር ማለት ወደልም ኢዮብ የህጻናትና ወጣቶች ተራድኦ ድርጅት በቀጣይነት ለልብ ሕክምናው ዘርፍ የሚያደርገውን ድጋፍ በአይነትም በመጠንም ለማሳደግ ማቀዱን በኢትዮጵያ የፋውንዴሽኑ ተወካይ አቶ ፍስሐ ዘለቀ ይገልጻሉ። ለዚህ የሚረዳው ዘንድ በዩናይትድ ስቴትስ ካለው በተጨማሪ በኢትዮጵያም የተራድኦ ድርጅቱን ቦርድ እያቋቋመ እንደሚገኝ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አመሰግናለው አውትሶርሲንግ ወይም ደግሞ የውጭ ስራ አቅርቦት በ1980 ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው በዚህ ረገድ በዋናነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎችን ሀገራቸውን ሳይለቁ ለሌላ ሀገራት ድርጅቶች ክህሎታቸውን እንዲሸጡ አስችለዋል አሰራሩ ኢትዮጵያ ውስጥ እንዲስፋፋ እየተደረገ ስላለው ጥረት ቀጣዩ ዘገባ ያትታል የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየየተስፋፋ የሚገኝ ስራ ባህል፣ በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል። ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች የቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርም ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል። የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂ መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የስራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል። የኢንተርኔት ስፒዱ ሐምሳ ስድስት ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር። ኢንተርኔቱን ብቻ ሳይሆን መብራት ግን እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል። የማኅበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥረዋል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሚኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃልኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የሥራ ግንኙነት እንዲፈጥሩም አስችለዋል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የሥራ ቦታዋ ሆና የምታገለግለው ቃል ኪዳን ከሥራ ትስስሩ ያተረፈችውን እንዲህ ትገልጸዋለች። ሁለት ዓመት ከግማሽ ሌዘ፣ በጣም ጠቀሜታ አለው። ምክንያቱም እኛ ምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክሌት ግን ውጭ ሀገር ነው። ሌላ ቦታ ያለው የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ የሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለበት ያስተምርሃል። እዚህ ማናቀው ነገር በትንሹ በጣም በጣም እድል ይሰጠሃል። ናትናይል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰልሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰሌ ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል። ድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም አለም ላይ ያለን ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ኮንሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ ምን አይነት ሁሉ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ፣ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሪ ጋር ተይዞ የባንክ ብድር የቤት የመኪና አይነት ድሎች ይመቻቻል ይፈጣል። የስራ ግንኙነቶችን የሚፈጥሩ አስራ ሁለት ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታውን ይናገራል። በኛ በአስራ ሁለታችን መካከል ሁለት ሶስት ሺህ ሰው ድረስ ሰራተኞች አሉ ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ። በፍሪላንሰር ምናምን የሚባሉ ታ ያን ሁሉ ሲደምር ሀምሳ ሺህ ሰው ያስተናግዳል። ዘንድሮ ይሄ ሴክተር በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። ሁለት ሺህ ሰላሳ በፈረንጆች ለምሳሌ ወደ አንድ ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን፣ ዩኤስ ውስጥ መጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ ሰማንያ ፐርሰንቱ ዩስ ይሆናል። ወደ አስራ አምስት ፐርሰንት በላይ ዩሮፕ ይሆናል። ከአምስት ፐርሰንት በታች ህንድ ይሆናል። የውጭ ስራ አቅርቦ ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ ዕድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በአመታት ውስጥ የተጠናከሩ የሀገሪቱን መሠረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል። አሁን ቻሌንጅ ብለምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ ሁለት መቶ ሰራተኞች ለዛሬ ሁለት ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግ ነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም ከባንክ ፍቃድ ከማውጣቱ ጀምሮ ለባንኩ ፍቃድ ነገ ጠዋት ተሰጠን ነገ ጠዋት እቃው ተገዝቶ በኢትዮጵያ ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት ከስተምስ ደግሞ በንጋቱ አይለቅልንም በጣም ረጅም ፕሮሰስ አለው ሶስት ሳምንት አራት ሳምንት አምስት ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ ሁለት መቶ ሰው የዛሬ ሳምንት አዘጋጅልኝ ለሚለኝ ክላይንት አዎ እችላለሁ ብዬ ኢሚዲት ያደርጋሉ አሁን ግን ሁለት ሳምንት ሲሉን አይ እሱን አንችልም እቃው እጃችን ላይ የለም ስድስት ሳምንት ወይ ሰባት ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ሄዳሉ። ላለፉት ሶስት ዓመታት በውጭ ሥራ አቅርበውት አሰራር የመጡ ሥራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየውን አትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሠረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የሥራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል። ሌላኛውና ዋነኛው የትምህርት ሥርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያለ መልሶ ለማስተካከል ስለሚቀጥ ሰራተኛውንም የፍቃት ከትምህርት ቤት የሚወጡትን ፍቃታቸውን የጠበቁ አደቅዞ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ሕጉ ላይ ድድር ማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ብዙ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ይቻል ያለ ኮላተራል። ስለዚህ በጣም ጥሩ የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 8 ዓ ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጫቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በእውቅ ተቋራጭ የሚያሰሩበት መስክ። ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው ዕድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል ላብነት በቴክኖሎጂ የሥራ ቅጥር ዘርፍ ስመ ጥር የሆነው የቀድሞው አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ 300 ሺህ ያክል የስራ መደቦችን በየዓመቱ ከግዛቷ ውጪ በሚገኙ ሰራተኞች እንደምታሰራ ያስረዳል በዚህ የስራ ግንኙነት ውስጥ በመላው ዓለም ውስጥ ለስራ የበቁ ሰዎችን ቁጥር በአስር ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ በየዓመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው ከአሳሳቢው የስራ አጥነት ችግር ቀስ በቀስ ሲላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አብራችሁን ስላላችሁ በእጅጉ ደስ ብሎናል። በመቀጠል ደግሞ ኤደን ገረመው በግጭት ምክንያት ትምህርታቸውን ያቋረጡ ሕፃናትን ከኩዮቻቸው ጋር እኩል የሚያደርገውን ተቋም ታስተዋውቀናለች። ዘ ሉሚነስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ደግሞ ከጋምቤላ ክልል ውጭ በሁሉም ክልሎች ይንቀሳቀሳል። ወደ ዘገባው ናምራ። ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋ ነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በጎርጎሮሳያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህጻናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጭ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህጻናት ያቋረጡትን ትምህርት በተፋጠነ የትምህርት ዓመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ሀይሉ በጀመርንበት ዓመት ሌሎችን ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች፣ በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩ። ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ። አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው። ማለት በግጭት በተፈጥሮ አደጋ ወይም በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያው ጥያቄ። የመጀመሪያው ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜው ይዋገድበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭት ውስጥ ከቆየን አዋቂች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ አስር ዓመት ይሞላታል ማለት ነው። አይደለም አስር ዓመት ሲሞላት እንግዲህ ትምህርት ልጅ ጀምር ነው። በሰባት መጀመር የነበረባት እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩ ሀያ ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ የትምህርት መርሃ ግብር መምህራን አሰልጥነን ሰው መድበን ተማሪ መድበን ግብአት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር። የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በዓይን ሕመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘሉሚኖስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ። በጣም ለውጥ አግኝቻለሁ። በዚህ ትምህርቱንም በፊት አቋርጦብኝ ነበር። አሁን ጠዋት እና ከሰዓትም ይማራል። በጣም እጅግ በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛ። ከችግር የተነሳ ነው ዩኒፎርም ማጣት እና በቃ ደፈረው ከማጣት የተነሳ ነው ያንን ያው ተላላሙ አለውለት በቃ ሲፈልጎ አስቀራለሁ ሲፈልጎ መልከዋለው። በቃ በዛ ችግር ነው የማቋርበ። አሁን ሰሞኑን ፈትናቸዋለች ያው ውጤቱን አልሰጠችም እንጂ ተፈትናል ሰሞኑን እና ጥሩ ውጤት ነው ያመጣን ያለች የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ሕጻናት በተፋጠነው የትምህርት ስርዓት አማካኝ ግንኙነት ወደ ትምህርት ገበታቸው ይመለሳሉ ሲባል፣ እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ። በጣም ተገኝቃሉ። ዓመት ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ ዓመት ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንደድ ነው ክለው አለጣ ይሳብ ይሳብ ይሄ በጣም የምናደንቅ ነገር ነው። በጣም በጣም ጥሩ ነው። ልምንስፈንድ በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል። እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከሶስት መቶ ሺህ በላይ ልጆች በዚህ መራ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን ስምንተኛ ክፍል ዘጠነኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱ። እና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያለ አሁን ትምህርት ሚኒስቴር ይሄንን ፖሊሲ ውስጥ ከቶታል አበቃ። እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ሌሎች ቦታዎች ላይ ነው የሚፈልጉ። እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው። የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ሕጻናት ቱራማ የአእምሮ ጠባሳና እንዲሁም ደግሞ ፒቲኤስዲ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ። ሁለት ሺህ ሀያ ሁለት ላይ ኮንሶ ፕሮግራም ስንሰራ፣ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል አይሆንም? እንዳልሽው ልጆቹ ምንድነው የሚባለው በአእምሮ ተጎድተዋል። ትራውማታይዝድ ሆነዋል። ቤት የላቸው አርሶ ልጆቻቸውን አይቀርም ስለዚህ ፕሮግራማችን ውስጥ አዳዲስ ግባቶች ጨመርን ማለት ነው። አንደኛው ትራውማ ሄሊንግ የምንለው መጀመሪያ አጥንተን ማለት ነው። ትራውማ ሌሊንግን አጥንተን፣ ሁለተኛ ሶሻል ኢሞሽናል ለርኒንግ፣ ልጆች ኮንፊደንስ፣ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች ያሉበት እዚህ ውስጥ እሱን ጨመርን እንደ ካሪክለም። ሦስተኛ የትምህርት ቤት ብገባ ጨምር ሴንቲንግ አንድ አይነት ነገር ነው። ትግራይ ያለ እና የመጀመሪያ ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አድርገን እንዲሁም ግሎባሊ እንትን ተደርጓል፣ ተሰርቷል በአለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም ነው። ሲያል መነስፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘለመነስፈንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።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 አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጭና ተመልካቾቻችን አብራችን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ፍርሃን ያሉ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።